በስንት መቶ የሚ ቆጠሩ ሰዎች አገኘህ? ምናልባት በሁለት እና በሶስት መቶ የሚቆጠሩ ሰዎች አገኘሁ። በመቶ የሚ ቆጠሩ ተማሪዎች ወደ ትምህርት ሚኒስቴር ሲሄዱ አየህ? አዎ፣ ብዙ ተማሪዎች አየሁ። ዛሬ ወደ ውጭ ጉዳይ ሚኒስቴር የሚመጣውን ሰው ማን ያውቃል? ምናልባት አቶ ለማያውቅ ይሆናል። አስተማሪያችሁ ከተማሪዎቹ ጋር ስለ ፖለቲካ መጨዋወት ይፈልጋል? የለም፣ አይፈልግም። እነዚህ ሰዎች ከየት አገር መጡ? ከአሜሪካ መጡ። ምግብንህን ከመንገደኛ ጋር መካፈል ትወዳለህ? አዎ፣ በጣም እወዳለሁ። በረፍታችሁ ጊዜ ወደ ኢትዮጵያ ለመሄድ የምትፈልጉት ለመደሰት ነው? በረፍታችን ጊዜ ወደ ኢትዮጵያ የምንሄደው የሚያስደስቱ ነገሮችን ለማየት ነው። ዛሬ ማታ ወደ አዲስ አበባ መሄድ እና መደሰት የሚፈልግ ማን ነው? እኛ መሄድ እና መደሰት እንፈልጋለን። አብረኸው ወደ አዲስ ከተማ ብትሄድ ይደክመሃል? አዎ በጣም ይደክመኛል። ከአዲስ አበባ ወደዚህ አገር ስትመጪ በጣም ደከመሽ? አዎ በጣም ደከመኝ። ወደ አዲስ ከተማ ሄዳችሁ ጨዋታ ታዩም? ከሰዓት በኋላ ሄደን እናያለን። ከእናንተ መካከል ፖለቲካ የሚማሩ እነማን ናቸው? ከበደ እና ለማ ናቸው። ምግብ ማን ይሰራላችኋል? እህቶቻችን ይሰሩልናል። በኢትዮጵያ ውስጥ ወንድ ልጅ ምግብ ይሰራል? የለም፣ አይሰራም። ቀን ቀን እናቶቻቸው ወደ ስራ ሲሄዱ ልጆቻቸውን ወዴት ይልካሉ? ምናልባት ወደ ትምህርት ቤት ይልኩ ይሆናል። ውሻውን አብልተህ የት ትሄዳለህ? ወደ አዲስ ከተማ ሄዳለሁ። ድንኳን የተከላችሁበት ቦታ የት ነበር? ወንዙ ዳር ነበር። ጓደኞችህ ድንኳናቸውን የት እንደተከሉ ታውቃለህ? አዎ፣ አውቃለሁ። እናታችሁ ሁልጊዜ እየመጣች ታያችኋለች? አዎ፣ በሳምንት አንድ ጊዜ እየመጣች ታይናለች። አቶ ለማ ሁልጊዜ ወደ አገሩ እየሄደ እናቱን ያያል። እንዳጋጣሚ ሁልጊዜ አይሄድም። ከዋሽንግተን በስተሰሜን ያለውን ከተማ ታውቃለህ? አዎ አውቀዋለሁ። ፀሐይ በምስራቅ አትወጣም ያለማን ነው? አንድ ተማሪ ነው፣ ስሙን ግን አላውቀውም። በቤትህ ዙሪያ የነበሩትን ለምለም ዛፎች እና አበባዎች የት አሉ? በክረምት እንጂ በበጋ አይታዩም። የቢሮው ሹም በጣም ጥሩ ለሚሰሩት ሰዎች ምን ሰጣቸው? ብዙ ገንዘብ ሰጣቸው። በቅርብ ጊዜ ውስጥ ወደ እኛ ዩኒቨርሲቲ የሚመጡ እነማን ናቸው? የኢትዮጵያ ተማሪዎች ናቸው። ጢሙን ተላጭቶ የት መሄድ እንደሚፈልግ ታውቃላችሁ? ምናልባት ወደ ስራው ይሄድ ይሆናል። በዚህ አቅጣጫ የባህሩ አቅራቢያ ቤቶች አሉ። አዎ አምስት ቤቶች አሉ። አቶ ለማ ጥያቄ ሲጠይቅ ማን መለሰ? በእውነቱ አላውቅም። ውጭ ጉዳይ ሚኒስቴር ግቢ ውስጥ ብዙ ለምለም ዛፎች አሉ። አዎ በጣም ብዙ ዛፎች አሉ። በብርድ ለምን መጣህ? በጣም የምፈልገው ነገር ስላለኝ ነው። ለምን አርፍደህ ትመጣለህ? አውቶቡስ ጠብቅ ነው።